ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ሐሙስ ጥር 16 2011 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ የምናስተናግዳችሁ ሶሎሞን አባተና ጤና ይስጥልን፣ እኔም ሰለሞን ክፍሌ ነን። በድሬዳዋ በጥምቀት አከባበር ወቅትና ከዚያም የተነሳው አለመረጋጋት ትናንትናና ዛሬም ቀጥሏል። ስለዚህ የህግ የበላይነት መስፈን መቻል ይኖርበታል። ተጠያቂ ሊጠየቅ የሚገባው ከባለስልጣንም ሆነ ከተለያዩ የመንግስት ሹማምንት ጀምሮ ሊጠየቁ የሚገባቸው አካላቶች ተጠያቂነት መስተን መቻል አለበት። የህግ ባለሙያ ናቸው። ዘገባውን በአብይ ርዕስ ይዘናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የኦሮሞ ነጻነት ግንባር ኦነግ ከዛሬ ጀምሮ በሃያ ቀናት ውስጥ ሰራዊቱን ትጥቅ አስፈትቶ ወደ ካምፕ የማስገባት ሥራ እንዲያጠናቅቅ በአባ ገዳዎች ተወስኗል። የኦሮሚያ ብሔራዊ ክልላዊ መንግሥትና የኦሮሞ ነጻነት ግንባር ኦነግን ለማሸማገል የተቋቋመው ኮሚቴ ዛሬ በአምቦ ከተማ ላይ ባካሄደው የእርቅ ሥነ ሥርዓት በኦሮሞ ባህል መሠረት ኮርማ በሬ በማረድ በይፋ እንዲፈጸም ማድረጉን አባገዳ በየነ ሰንበቶ ለአሜሪካ ድምፅ ተናግረዋል። የኦነግ ሰራዊት የመሳሪያቸውን አፈሙዝ ወደ መሬት ዘቅዝቀው ወደ ተዘጋጀላቸው ካምፕ በጸጥታ እንዲገቡና የመንግስት ወታደሮችም ተኩስ አቁመው መንገድ ከፍተው በሰላም እንዲያስገቧቸው ውሳኔ ላይ ተደርሷል ብለዋል። አባገዳ በየነ በኦሮሚያ የተጀመረው ሰላም በመላው ኢትዮጵያ እንዲሰፍን ከሌሎች የሀገር ሽማግሌዎችና የሃይማኖት አባቶች ጋር ሆነን ስራችንን እንቀጥላለን ብለዋል። መጽሔት ወደኋላ በዝርዝር ይመለስበታል። የሱዳን ፕሬዚደንት ኦማር ሐሰን አልበሽርና የካታሩ መሪ ሼክ ታሚም ቢን ሐማድ አልታኒ ትናንት ዶሃ ከተማ ላይ በተገናኙበት ወቅት በጦርነት የወደመችውን ዳርፉርን ጨምሮ በበርካታ ርዕሶች ላይ መወያየታቸውን የካታር ዜና አገልግሎት ዘግበዋል። ፕሬዚደንት አልበሽር ለታወከች ሀገራቸው እርዳታ ፍለጋ ትናንት ካታር የገቡ ሲሆን ጉብኝቱን ያደረጉት ባለፉት አራት ሳምንታት መንግስታቸውን በመቃወም ሰልፍ የወጡ ዜጎች መገደል፣ መጎዳትና መታሰር እንዳሳሰባት ዩናይትድ ስቴትስ እየገለጸች ባለችበት ወቅት ነው። ይህ በእንዲህ እንዳለ የተባበሩት አረብ ኤሚሬቶች፣ ሩሲያና ቱርክ ለሱዳን እርዳታ ለመስጠት ያቀረቡትን ሐሳብ ሀገራቸው መቀበሏን የነዳጅ ዘይት ሚኒስትሩ አዛሪ አብዱል ቃድር ከርቱም ላይ አስታውቀዋል። ሀገሮቹ ምን ያህል እርዳታ ለመስጠት ቃል እንደገቡና መቼ እንደሚደርስ ግን ሚኒስትሩ በግልጽ አላሳወቁም። በሌላ በኩል ባለፉት አራት ሳምንታት ሱዳን ውስጥ በተካሄዱ ጸረ መንግስት ሰልፎች ብዛት ያላቸው ሰዎች እየተያዙ መታሰራቸው እንዳሳሰበው የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ትናንት አስታውቀዋል። የሱዳን ሕዝብ በሀገሪቱ የፖለቲካና የምጣኔ ሀብት ለውጦች እንዲደረጉ በሰላማዊ መንገድ የሚያቀርበውን ጥሪ እንደግፋለን ሲል የውጭ ጉዳይ መስሪያ ቤቱ ቃል አቀባይ በመግለጫ አውጥተዋል። አዲስ የተመረጡት የኮንጎ ዲሞክራሲያዊ ሪፑብሊክ ፕሬዚደንት ፌሊክስ ሺሴኬዲ ዛሬ ቃለ መሐላ ፈጸመዋል። በሥነ ሥርዐቱ ላይ ንግግር በሚያሰሙበት ሰዓት ላይ ግን በህመም ምክንያት ንግግራቸውን አቋርጠው እንደነበር ተዘግቧል። በሺዎች የተቆጠሩ የአዲሱ ፕሬዚደንት ደጋፊዎችና ተሰናባቹ ፕሬዚደንት ጆዜፍ ካቢላ ኪንሻሳ ከተማ በተካሄደው ስነ ስርዓት ላይ ተገኝተዋል። ሽሰኬዲ መናገር ጀምረው ነበር። የብሔራዊው ቴሌቪዥን ካሜራዎች ግን ፕሬዝደንቱ ንግግራቸውን ከማብቃታቸው በፊት ትኩረታቸውን ወደ ሌላ አቅጣጫ አዙረዋል። የፕሬዚደንቱ ረዳቶች በዚህ መሃል ደጋግፈው እንዲቀመጡ ማድረጋቸውንና ውሃ እንዳቀበሏቸው ሮይተርስ የዜና ወኪል ዘግቧል። ዘገባው አክሎም ሽሰኬዲ ላፍታ ካረፉ በኋላ ወደ ፖዲየሙ ተመልሰው ንግግራቸውን ያቋረጡት በተራዘመው የምርጫ ሂደት በመዳከማቸውና የወቅቱ ሁኔታ በፈጠረባቸው የደስታ ስሜት ምክንያት መሆኑን አስረድተዋል። የ55 ዓመት ዕድሜ ያላቸው ሲሰኬዴ የረጅም ጊዜ የኮንጎ ተቃዋሚ ፓርቲ መሪ ልጅ ሲሆኑ የዩዲፒኤስ ፓርቲ መሪ ናቸው። በኮንጎ የ60 ዓመታት ታሪክ ስልጣን በሰላማዊ መንገድ ሲሸጋገር ይህ የዛሬው ለመጀመሪያ ጊዜ መሆኑ ነው። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። በከፊል የተዘጉ የዩናይትድ ስቴትስ የመንግስት ፌዴራል መስሪያ ቤቶችን ለመክፈት ከተወካዮች ምክር ቤቱ ጋር መፍትሄ እስኪያገኙ ድረስ ከምክር ቤቱ መድረክ ለህዝብ በቀጥታ የሚያደርጉትን ንግግር እንደሚያዘገዩ ፕሬዚደንት ዶናልድ ትራምፕ አስታወቁ። ቀደም ሲል የዋይት ሀውስ ቤተ መንግስት ባለስልጣናት ሲናገሩ መስሪያ ቤቶቹ ተዘግተው እስከ ቆዩ ድረስ የፖለቲካ ስብሰባዎችን ጨምሮ የፕሬዚደንቱ ዓመታዊ ንግግር ከሌላ ቦታ ሊደረግ እንደሚችል እቅዶች አሉ ብለው ነበር። የዩናይትድ ስቴትስ ፕሬዚደንቶች የሀገሪቱን ወቅታዊ ሁኔታ አስመልክቶ በየአመቱ አንዴ ለምክር ቤቱ ለጥምር ስብሰባ ሪፖርት እንዲያደርጉ ይጠየቃሉ። በዚህ አመት ግን የመንግስት መስሪያ ቤቶች መዘጋታቸውን ተከትሎ በፕሬዝደንቱና በዲሞክራቲክ ፓርቲው መካከል ከፍተኛ ለመግባባት ተፈጥሯል። አፈ ጉባኤ ናንሲ ፔሎሲ የመሥሪያ ቤቶቹ መዘጋት የደህንነት ጥበቃ ሰራተኞችንም ስለሚመለከት ፕሬዚደንቱ የሚያደርጉትን ዓመታዊ ንግግር ለሌላ ጊዜ እንዲያስተላልፉ ጠይቀዋል። ፕሬዚደንቱ ግን ስጋት ይኖራል የሚለውን ሀሳቡ ውድቅ በማድረግ ንግግሩን የፊታችን ማክሰኞ በተያያዘለት የጊዜ ሰሌዳ መሰረት አደርጋለሁ ሲሉ ለምክር ቤቱ በላኩት ደብዳቤ አስታውቀዋል። አፈ ጉባኤ ናንሲ ፔሎሲ በበኩላቸው በሰጡት ምላሽ ሁሉም የተዘጉ መስሪያ ቤቶች እስኪከፈቱ ድረስ ፕሬዚደንቱ ከምክር ቤቱ መድረክ ንግግር አያደርጉም በሚለው አቋማቸው እንደሚጸኑ ግልጽ አድርገዋል። የቬኔዙላው የተቃውሞ መሪ ሁዋን ዋይዶ የሽግግር ፕሬዚደንት ናቸው ሲሉ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ይፋ እውቅና ሰጥተዋል። የፕሬዝደንት ትራምፕ የትናንት መግለጫ የወጣው የቬኔዙዌላ ብሔራዊ ሸንጎ የኒኮላስ ማዱሮ አስተዳደር ህጋዊነት የለውም ሲል ካወጀና ተቃዋሚው ጉዮድም የሽግግር ፕሬዝደንት እኔ ነኝ ካሉ በኋላ ነው። በሺዎች የሚቆጠሩ ተቃዋሚዎች በደቡብ አሜሪካዊቱ ሀገር ዋና ከተማ ካራካስ ጎዳናዎች ወጥተው የማዱሮ አገዛዝ ያብቃ ሲሉ ትላንት ድምጻቸውን ሲያሰሙ ውለዋል። ከፖሊስ ጋር በተፈጠረ ግጭት ከተቃዋሚዎቹ ሰልፈኞች መካከል የተገደሉ መኖራቸውን ተሰምቷል። ለአዲስ አሐወቅ ያጠናቀረችው ዘገባ አለ አዲሱ አበባ ያቀርበዋል። የቬኔዙዌላ ተቃዋሚዎች መሪና የሀገሪቱ ፓርላማ ፕሬዚዳንት ሁአን ጓይዶ የሽግግር ፕሬዚዳንት ነኝ ብለዋል asumir አጣብቅኝ ውስጥ ገብቶ የተቸነከረውንና ክህደት እየፈጸመ ያለውን መንግሥት ለማስወገድ የሀገሪቱን የሕግ አስፈጻሚነት ሥልጣናትና ሁሉ ለመያዝ የመሐላ ቃሌን እሰጣለሁ። የነባሩ ፕሬዚዳንት ኒኮላስ መዱሮም ደጋፊዎች እንዲሁ አደባባይ ወጥተዋል። ተማሪው ኢዥማኤል ሴደር ከሰልፈኞቹ አንዱ ነው። ዛሬ ካራካስ ጎዳናዎች ላይ የወጣ ነው በጓድ ኒኮላስ ማዱሮ የሚመራውን ቦሊቫሪያን አብዮት ከጥቃት ለመከላከል ነው። በሌላ በኩል ደግሞ በማዱሮ ታማኞች የተሞላ ነው የሚባለው የአገሪቱ ጠቅላይ ፍርድ ቤት ብሔራዊ ሸንጎ በወሰደው ማዱሮን የማስወገድ እርምጃ ላይ የወንጀል ምርመራ እንዲከፈት አዝዟል። ለዋይዶ የሽግግር ፕሬዚዳንትነት ይፋ እውቅና የቸሩት ትራምፕ ድምፃቸውን ለለውጥ እያሰሙ ባሉ ቬኔዙዌላውያን ላይ አንዳች ጥቃት እንዳይሞከር አስጠንቅቀዋል። ወታደራዊ እርምጃ የመውሰድን አማራጭ ግምት ውስጥ እያስገቡ ይሆን እንደሆነ ከዚህ ማስጠንቀቂያቸው ተነስተው ጋዜጠኞች ለሚስተር ትራምፕ ጥያቄ አቅርበዋል። ምንም ነገር ግምት ውስጥ እያስገባን አይደለንም። ሁሉም አማራጮች ግን ጠረጴዛ ላይ ናቸው። ለፕሬዚዳንት ትራምፕ መግለጫ ወዲያው የተግባር ምላሽ የሰጡት መድሮ አገራቸው ከዩናይትድ ስቴትስ ጋር ያለትን ዲፕሎማሲያዊ ግንኙነት አቋርጠው ዲፕሎማቶቿን ሁሉ በሰባ ሁለት ሰዓታት ውስጥ እንድታስወጣ አዛዋል ከኢምፔሪያሊስቱ የዩናይትድ ስቴትስ መንግሥት ጋር ማንኛቸውንም ዲፕሎማሲያዊና የፖለቲካ ግንኙነቶች ለማቋረጥ ወስኛለሁ። የሚስተር ትራምፕን እርምጃ ወዲያው ከተከተሉ ሌሎችም የአካባቢው አገሮች መሪዎች መካከል የብራዚልና የኮሎምቢያ ፕሬዝዳንቶችም ለመጣኔ ሀብቱ ጉባኤ የተቀመጡባት ዳቮስ ስዊዘርላንድ ሆነው ለዋይዶ የሽግግር ፕሬዝዳንትነት እውቅና መስተታቸውን አሳውቀዋል። የዜናው ሰዓት አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ጥር 16 2011 ዓም ምሽት ፕሮግራም ነው። አና ጎመዥ እንዳሉት በተለይ በ 2005 ዓ ም በአውሮፓ ኅብረት በመወከል በኢትዮጵያ የተካሄደውን ምርጫ በታዛቢነት በተሳተፍኩበት ወቅት ከእርሳቸው ጋር በቀጥታ በነበረኝ የሥራ ግንኙነት እንደተረዳሁት እርሳቸው የፈጸሙት ወንጀል ሰለባ የሆኑ በግፍ የተገደሉና በደል የደረሰባቸው በርካታ ዘመዶቻቸው ይኖራሉ ብዬ አምናለሁ ነበር ያሉ፣ አሁን የአውሮፓ ፓርላማ አባል አና ጎመሽ ዘገባለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በድሬዳዋ በጥምቀት በዓል አከባበር ላይ ያልታወቁ ሰዎች የፈጸሙትን ትንኮሳ ተከትሎ የተነሳው አለመረጋጋት ትላንትናና ዛሬም ቀጥሏል። አጀንዳውም ሃይማኖትን ከመከላከል ተቀይሮ የልማትና የመልካም አስተዳደር ጥያቄዎች የታሰሩ ይፈቱልን ወደሚል ዞሯል። በዛሬ ዕለት በአብዛኞቹ የከተማዋ አካባቢ መንገዶችም ላይ ይቅርታ፣ በተጨማሪም የከተማዋ አካባቢዎች መንገዶች ተዘግተውለዋል። የከተማ የከተማዋ የንግድ ማዕከላት የሆኑ ቀፊራ፣ ኮነል፣ ታይዋን፣ ሩስተራ፣ አሸዋና አካባቢ ያሉ መንደሮችና ባንኮችም ተዘግተውለዋል። ዛሬ ጠዋት የአዲስ ከተማ ወጣቶችን ከንቲባው ያናግራል ተብሎ በተስፋ የሜዳ ተሰብስበው የነበረ ቢሆንም ከንቲባው ግን ሶስት መቶ ተወካዮች ተመርጠው በአዳራሽ ውይይት እናካሄዳለን ብለዋል መባሉ ከአዲስ አበባና ከሐረር ወደ ድሬዳዋ መግቢያ ብቸኛው የሃይስኩል ሼል መንገድ እንዲዘጋ መንስኤ ሆኗል። ሆኖም በከንቲባው በኩል በአዳራሽ እንወያይ የሚል አማራጭ ብቻ ነበር ከመጀመሪያውም የቀረበው ተብሏል። አመፁ ቀስ በቀስ አድማሱን አስፍቶ እኩለ ቀን ላይ አብዛኛው የከተማዋን ሰፈሮች እያካለለ ሆኖ ውሏል። አመሻሹ ላይ ግን ብዙ አካባቢዎች የተረጋጉ ነበሩ ተብሏል። ዝርዝሩን አዲስ ቸኮል ያቀርብልናል። ከትላንት በስቲያ የእግዚአብሔር ቤተ ክርስቲያን ታቦት ገብቶ ሲመለስ ድንጋይ መወርወሩን ተከትሎ ነበር ተቃውሞ የተነሳው። በወቅቱና በማግስቱ በቤተ ክርስቲያን ላይ ጥቃት ተፈጽሟል ብለው ያመኑ ምዕመናን አጥቂዎቹን ለመበቀል ከከተማ የተለያዩ አካባቢዎች ተሰባስበው ወደ አሸዋ ሄደው ነበር። ሆኖም ነንበሯን አካባቢ የተሰባሰቡ ምዕመናንን ለመበተን ፖሊስ አስለቃሽ ጭስ መጠቀሙና ከእነሱ መካከልም የተወሰኑት መታሰራቸው ሌላ ቁጣም ወልዷል። በዚህም ትላንትና በተለይ ሼል አካባቢ ረብሻ ተነስቶ ነበር። ምንም እንኳ ፖሊስ አስሯቸው የነበሩ አብዛኞቹን ወጣቶች ማታውኑ ቢፈታም፣ ረብሻው ግን አልቀረም። በዛሬ ሁለት ጠዋት ከንቲባው የአዲስ ከተማ ነዋሪዎችን ያናገራል ተብሎ በድምጽ ማጉያ ተለፍፎ ነዋሪዎች በተስፋዬ ሜዳ ተሰብስበው የነበረ ቢሆንም ቆይቶ ግን ከንቲባው ሶስት መቶ ተወካዮች ተመርጠው በአዳራሽ እንወያይ ብለዋል መባሉም ሲሰሙ ተቃውሞ እንደተጀመረ ነው የአይን እማኞች ለቪኦኤ የተናገሩት። ጥያቄዎች ሳያነሱ ከነበሩት መካከል ወጣት ናትናይል እንዲህ ይላል። ከንቲባውና አስተዳደሩ ተስፋዬ ሜዳ የሚባል ቦታ አለ። እዛ ላይ ጠዋት ሶስት ሰዓት ከሁለት ሰዓት ከሶስት ሰአት ባለው ሰአት መጥቼ አዋራቸዋለሁ መፍትሄ እናደርጋለን ብሎ ነበረ። ሰራተኛ ህዝቡ ሁሉ ወጥቶ መፍትሄ እየጠበቀ ነበር። እዛ እየጠበቀ ሳለ አራት ሰዓት አለፈ አራት ተኩል ሆነና፣ በቃ የማይመጣ ከሆነ ይህ ንቀት ነው። ስለዚህ እኛ ሄደን እናናግረው በሚል ነው ህዝቡ እንዳለ መውረድ ጀመረ፣ እሱ ለማዋራት ያለበት ቦታ ድረስ ሄዶ ለማዋራት እዛ በሚደርሱበት ሼል አካባቢ በሚደርሱበት ሰዓት ላይ አድማ በታኞች ምናምን መጡ። የህዝቡን መሰብሰብ ሲያዩ መተኮስ ጀምሩ። አድማ በታኞቹ የጭስ ቦምብ ማለት ነው። አንደኛው ዘብሻውን የቀሰቀሰ ወይ የመጡት አካላቶች እነዚህ አድማ በታኞች በስነ ስርዓት ጠርተው ምንድን ነው ችግር ውስጥ ይቆሙ፣ እኛን አዋሩ ምናምን ብለው ቢያዋሯቸው መፍትሄ ማድረግ ይቻል ነበር። ቀጥታ ግን እርምጃ አንወሰዱት አዲስ ከተማ ላይ ከንቲባው ይመጣሉ ብሎ ሲጠብቅ የነበረው ነዋሪ አለመምጣታቸውን ተከትሎ ከአዲስ ከተማና ግንፍሌ ወደ ሼል በመሄድ የድሬዷ መግቢያ የሆነውን መንገድ ዘግተውታል። ይህንን ተከትሎም ከአምስት ሰዓት ጀምሮ ደቻቱ ገንደቆሬና ጎሮ እንዲሁም ሳቢያን አካባቢ ብሪጅ ሰኢዶና መስቀለኛ አካባቢ ነዋሪዎች ለተቃውሞ ወደ ጎዳና ወጥተዋል። ከዚህ ራ ጥቂት ወጣቶች ወጥተው የነበረ ቢሆንም በፖሊስ ኃይል ተበትነዋል። የወጣቶቹ ጥያቄ መነሻው ከነበረው የቤተ ክርስቲያንን ጥቃት ከመቃወም ወጥቶ ወደ ልማትና መልካም አስተዳደር ዞሯል። በተለይ የአዲስ ከተማ ነዋሪዎች ከውሃ፣ መንገድ፣ ስራ ድል፣ ፈጠራ፣ ፍትህና መልካም አስተዳደር አንጻር አሉብን ያሏቸውን ጥያቄዎች ሲያነሱ ተደምጠዋል። ወጣት ናትናኤል እንዲህ ይላል ስራ የት መሬት ላይ የወረደ ነገር ማየት ይፈልጋል በማነጋገርም ቃል በመግባትም አሁን ሀሳቦችን እኮ በተለያዩ አቅጣጫ ኮ ሰምተዋል ሀሳቦች እንደሆኑ ለረብሻው መነሻ ምክንያት እንደሆኑ አውቀውታል እስካሁን ማለት ነው ተነጋግረው በቀጥታ እርምጃ መውሰድ ለምሳሌ መንገድ ነው አይደል የሚባለው ዶዞሩ መቶ መቆፈር ነው መጀመሪያ ያለበት ቢጀምር ሰው ማግሎ ስሞት ነው እጁን ስሞ ነው የሚቀበለው አሁን በስምንት ቀን በዘጠኝ ቀን ነው የሚመጣው አንድ ቤቱ ስድስት ልጅ አለ። አንድ ቤት ውስጥ ልጅ ወንድ ምናምን እናት ከሚ ልጇ ጋር ልጅ ከሚስቱ ጋር አንድ ቤት ውስጥ ነው። እንደዚህ ነው እየተኖረ ያለው ይህንን ማህበረሰብ ማጥቃት ትንሽ አይከብድም? አስራ ስምንት ቀን ዋስ ይዘጋብህ እንዴት ነው? እሺ ምን ነው የምታደርገው? ድሬዳዋን የሚያክል ከተማ የምትባል ፌዴራል ተብላ ስያሜ ሲሰጣት ሀገር ላይ የአያዋ ስጠጣ ትንሽ አይከብድም። ስለዚህ እነዚህ የታመቁ ጥያቄዎችን መመለስ ነው ያለበት። በከንቲባ ጽሕፈት ቤት የሚሰሩና ስማቸው እንዲጠቀስ ያልፈለጉ አንድ አመራር ግን ከንቲባው ከመጀመሪያውም በአዳራሽ ልወያይ እንጂ ሜዳ ተሰብሰቡ እመጣለሁ አላሉም ብለዋል። የወጣቶችን ጥያቄዎች ከሚያስተባብሩት መካከል አንዱ የሆነው ወጣት ጌትነትም ቢሆን በዚህ ሰዓት ሰላም ነው ቅድሚያ የሚሰጠው ብሏል። አሁን ወጣቱ በአሁን በጣም ሆት ብሏል። ማን ነው እዛ ጋር ሄዶ ወጣቱን እንደዚህ ብሎ የሚያስረዳው ማለት ነው ስለዚህ አሁን አስተዳዳሪውን እንጠቁም ከተባለ ከታች ወደ ላይ መውረድ መቻል አለበት። ማለት በየቀበሌያቸው ስር ያሉ አመራሮች ይህንን ስራ መስራት ይኖር ይጠበቅባቸዋል። አሁን ዛሬ አመት ተነሶ ህዝብ እየተመታ በመሳሪያ ገር እየተመታ ኑ ለምናግራችሁ ማለት ይከብዳል። ምክንያቱም የተናደደ ህዝብ ከማንም ጋር ውይይት አያደርግም በሰዓቱ ማለት። ስለዚህ የቀመ ይሰጡ አሁን ሰላም እንዲፈጠር ብቻ ሰላም ላይ ይሰራ በቃ እንዲረጋጋ ማለት ነው ከተፈጸመም በኋላ ውይይቱ ቢደረግ ያመርታል ሎንደኒ ማለት ይሄ ኔ ሀሳብ ነው የህግ ባለሙያ የሆኑት አቶ የተባረ ካስፋው ከተማዋ አሁን ከገባችበት አጣብቅኝ እንድትወጣ ከመንግስትና ከወጣቶች የሚጠበቅ አለ ይላሉ በሁለቱም በኩል ብናይ በሰላምና በሰላም መንግስት እንደ መንግስት በየደረጃው በዚህ ውስጥ የተሳተፉትን ሰዎች የሃይማኖት መቻቻልን እንዲሁም የሰዎች አብሮ የመኖርን የመሳሰሉትን እሴቶችን ሊያዳብር የሚችል ስልጠናዎች ውይይቶች በተለይ ውይይት ማካሄድ አለበት፣ ከወጣት ጋር የሚል እምነት። ምንም ያለምንም ቅድመ ሁኔታ አንድ፣ ከመንግስት በኩል ሌላ፣ ሁለተኛ ከመንግስት በኩል የህግ የበላይነት መረጋገጥ መቻል አለበት። እዚህ ከተማ ላይ ትልቁ ችግር እንደ አንድ ህግ ባለሙያ የማየው የህግ የበላይነት የለም። ስለዚህ የህግ የበላይነት መስፈን መቻል ይኖርበታል። ተጠያቂ ሊጠየቅ የሚገባው ከባለስልጣንም ሆነ ከተለያዩ የመንግስት ሹማምንት ጀምሮ ሊጠየቁ የሚገባቸው አካላቶች ተጠያቂነት መስፈን መቻል አለበት። ያ ካልሆነ ሰው ፍራስትሬት ያደርጋል። ሰው ፍራስትሬት ሲያደርግ ደግሞ የሚሄደው ወዳልተፈለጉ ድርጊቶች ነው። ይሄ በግልጽ የምናየው ነው። ከዚህ በፊትም የኖርንበት ነው። እያየነው የዛሬ ዘጠኝ ወርና አንድ ዓመት ቀደም ያየ ነው እና ያስተዋል ነው ነገር። ይሄንን ከጀርባ ሆነው ሲያስተባብሩ የነበሩ አካላት መንግስት ውስጥም ይኖራል፣ ግለሰብ ውስጥም ይኖራል። እነኛን ተጠያቂ እንዲሆኑ ማስቻል የመንግስት ቀዳሚ የስራው ኃላፊነት ነው። ሌላው ህጋዊና ተመጣጣኝ የሆነ እርምጃ የሚባል ነገር አለ። ህጋዊና ተመጣጣኝ እርምጃ ሊወሰድ ይገባል። የመጀመሪያ የመንግስት የአንድ የትኛውም ሀገር መንግስት ግዴታ ሰላምና ጸጥታን ማስፈን ነው። የመጀመሪያ ተቀዳሚ የመንግስት ተግባር ያ። ከሆነ ደግሞ ተቀዳሚ ተግባሩን ለማከናወን የሚወስደው እርምጃ ተመጣጣኝና ህጋዊ መሆን አለበት። ተመጣጣኝና ህጋዊን ብቻ ሳይሆን አንዱን የእናት ልጅ አንዱን የእንጀራ እናት ልጅ እያረገ የሚለያይ ከሆነ ግጭቶቹ እየሰፉ እየሰፉ ከሰፈር ሰፈር እየተዛመቱ የሚሄዱ እንጂ የሚረግቡና ና የሚቀንሱ አይሆኑም። ስለዚህ እነዚህ ሶስቱም ከመንግስት አካላት ይጠበቃል። ሌላው ከወጣቱ ወጣቱ ብዙ ቅሬታዎች ይኖሩበት ብዙ ያልተፈቱለት ለሀያ ሰባት ዓመት ሲንጓተቱ የመጡ ከሰፈር ሰፈር እየተለየ ከቦታ ቦታ እየተለየ ከብሄር ብሄር እየተለየ ወዘተርፈ ተርፈ ሲሰሩ የነበሩ አድላዊ አሰራሮች፣ የመግፋት ነገሮች በከተማ ውስጥ ይስተዋላሉ። እነኛን ሊፈታለት ይገባል። አዎ ይገባል። ግን በምን አግባብ ነው የሚፈታው ከተባለ፣ ሰላማዊ በሆነ መንገድ ዛሬ ትናንትና አይደለም። የተሻሉ ነገሮች አሉ። ከተጎጂዎች በደረሰ የመረጃ መሰረት አራት ሰዎች በጥይት ተመጥተዋል። ወጣት ጌትነት እንዲህ ይላል። ወደ አምስት ሰዓት አካባቢ ላይ መስቀለኛ ላይ ፈዋድ የሚባል ልጅ እግሩን ተመቷል። ገንደ ቆሬም አካባቢ አልፋሲካ የሚባል የገሩን ተመቷል። የድል ጮራ ስራ አስኪያጅ አቶ ሙሄዲንም አራት ሰዎች ድንገተኛ ክፍል ህክምና እየተደረገላቸው እንደሆነ ገልጸው የጉዳቱ መንስኤ ግን ጥይት መሆኑን እንዳላረጋገጡ ተናግረዋል። አ የገቡት አራት ናቸው በጥይት የተመቱ ወይስ ሌላ ጉዳት ነው? አሁን ም ጋሱን ነገር አለኝትም አንደኛው አተልት ስፔሻሊስት እየጠበቁ ነው። አንደኛው ዛ ሰርጀሉ ይዞት እያየው ነው። ሌላኞቹ እንዲሁ ነርሶቹ ድሬስ አድርጓቸዋል። ከመንግስት በኩል የኮሚኒኬሽን ቢሮ ኃላፊውና የፖሊስ ኮሚሽን ህዝብ ግንኙነት ለማግኘት ያደረግነው ጥረት አልተሳካልንም። ከሁለቱም በኩል ምላሽ ስናገኝ የምናስተናግድ መሆኑን እናስታውቃለን። ድሬዳዋ በኢህአዴግና ሶዴፓ ጥምረት የምትተዳደር ከተማ ነች። ከተማዋ እስከ 1990ዎቹ ድረስ የሀገሪቱ ሁለተኛ ትልቅ ከተማ የነበረች ሲሆን አሁን በማዕከላዊ ስታቲክስ ዘገባ መሰረት ስድስተኛ ደረጃ ላይ ትገኛለች። በስራ ጥነት ከተማዋ ከቀዳሚዎቹ ታርታ የምትሰለፍ ስትሆን በልማትና መልካም አስተዳደር ላይ ፍትሐዊ ተጠቃሚ አይደለንም የሚል ቅሬታም በአንዳንድ ነዋሪዎቿ ይቀርብባታል። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል አዲስ ቸኮልን ለዘገባው እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እያደመጣችው ያላችሁት። ክቡራትና ክቡራን የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የኦሮሞ ነጻነት ግንባር ኦነግ ከዛሬ ጀምሮ በሀያ ቀናት ውስጥ ሰራዊቱን ትጥቅ አስፈትቶ ወደ ካምፕ የማስገባት ሥራ እንዲያጠናቅቅ በአባ ገዳዎች ተወስኗል። የኦሮሚያ ብሔራዊ ክልላዊ መንግሥትና የኦሮሞ ነጻነት ግንባርን ለማሸማገል የተቋቋመው ኮሚቴ አምቦ ከተማ ላይ ዛሬ ባካሄደው የእርቅ ስርዓት እንዲፈጸም ማድረጉን አባ ገዳ በየነ ሰንበቶ ለአሜሪካ ድምፅ ተናግረዋል። የኦነግ ሰራዊት የመሳሪያቸውን አፈሙዝ ወደ መሬት ዘቅዝቀው ወደ ተዘጋጀላቸው ካምፕ በሰላም እንዲገቡና የመንግስት ወታደሮችም ተኩስ አቁመው መንገድ ከፍተው በሰላም እንዲያስገቧቸው ውሳኔ ላይ ተደርሷል ያሉት አባገዳ ሰንበቶ አባገዳ በየነ ሰንበቶ አክለውም በኦሮሚያ ውስጥ የተጀመረው ሰላም በመላ ኢትዮጵያ እንዲሰፍን ከሌሎች የአገር ሽማግሌዎችና የሃይማኖት አባቶች ጋር ሆነው መስራት እንደሚቀጥሉ አስታውቀዋል። ጽዮን ግርማ ተጨማሪ አላት። በምዕራብ ኦሮሚያ የኦሮሞ ነጻነት ግንባር ታጣቂዎች እያደረሱ ነው የተባለውን ጥቃት ለመቆጣጠር በመንግስት በኩል የተወሰደውን እርምጃ ተከትሎ የኦሮሚያ ክልል መንግስትና የኦሮሞ ነጻነት ግንባርን ለማሸማገል እና የሽምግልና ውሳኔውንም ለማስፈጸም ዛሬ በአምቦ ከተማ በዩኒቨርሲቲ ውስጥ የተሰባሰቡት አባላት ለአገር የሚጠቅም ውሳኔ አስተላልፈዋል፣ ሲሉ ከኮሚቴው አንዱ አባገዳ በየነ ሰንበቶ ለአሜሪካ ድምጽ ተናግረዋል። በዚህ ውሳኔ መሰረት ለወራት አወዛጋቢ ሆኖ የቆየው የኦሮሞ ነጻነት ግንባር የታጠቀ ጦር በሀያ ቀን ውስጥ ተጠናቆ ወደ ተዘጋጀው ካምፕ እንዲገባ ተወስኗል ብለዋል። ያ ጦሩ ደግሞ ከአባገዳ ሆይ ጋር ከሀገር ሽማግሌ ጋር ተዋይተናል። ሁለቱም ጦር ተኢራራቅና ያ የኦነግ ጦር ወደ በሰላማዊ ወደ ሀገር እንዲገባ በተወሰነ ጊዜ ጦሩ ጥሪ ተደርጎለት የማይገባ ከሆነ እንግዲህ ሀገሪቷ ሰላም ያስፈልጋል። የህግ በላይነት አንድ ሀገር የህግ በላይነት ካልለት ሀገር ልትሆን አይችልም። የህግ በላይነት ደግሞ ተከብሮ ህዝቡ በሰላማዊ ወጥቶ እንዲገባ ነው። እስከ ሀያ ቀን ሁሉም ተጣርተው እንዲመለስ ነው። ሀገር ሽማግሌዎች የተወሰነለት ቦታ እና ከዛ በኋላ በሰላማዊ መንግስት በካርድ የሚመረጠው ነው። አንድ ነገር ጦርነት ይበጥርና የራሱ ስልጣን ይይዛል። ሌላው ጦርነት ይበጥራል። ይሄ ጦርነት አስፈልግም። በሀገሪት ሀገሪቷ ህግምና ህግ መሰረት መመራት አለበት ብለን ያው ይህን ወስነናል። አንድ መንግስት ነው እንጂ በአንድ ሀገር ላይ የምኖረው ሁለት መንግስት የለም። በዚህ የእርቅ ስነ ስርአት ላይ የኦሮሚያ ክልላዊ መንግስት ተወካዮች፣ የኦነግ ከፍተኛ አመራሮች፣ አባገዳዎች፣ ሀደ ሲቄዎች፣ የአገር ሽማግሌዎች፣ የዩኒቨርሲቲ መምህራን ወጣቶችና የፖለቲካ አመራሮች ተገኝተው እንደነበር የተናገሩት አባ ገዳ በየነ ሰንበቶ ኮርማ በሬ ታርዶ ተሸማጋዮቹ በባህሉ መሰረት ጉበቱን እንዲቃመሱ ከተደረገ በኋላ ውሳኔውን ተግባራዊ እንዲያደርጉ ቃለ መሐላ ፈጽመዋል ብለዋል። ከዛ ውስጥ ከአንድ ወንድ የወጣን ስለሆነ ሁለተኛ አንመላለስም፣ አገር ሰላም እናደርጋለን፣ በጥል አንሄድን፣ በሰላማዊ መንገድ አብረን እንሄዳለን ብለን ማለበት ይህንን የሚያደርግ ሰው እስከ ሰባት ትውልድ ቤተሰቡ እንዲያልቅ ይሄ ደግሞ ይሆናል። አባ ገዳ በየነ ሰንበቶ ሁለቱም ይህንን ውሳኔ ተግባራዊ እንደሚያደርጉ ሙሉ እምነት እንዳላቸው ገልጸው፣ የመንግስት አካላትም ተኩስ አቁመው መንገዱን ነጻ በማድረግ የሰላም በር እንዲከፍቱ ውሳኔ ተላልፏል ብለዋል። የመንግስት አካላት ተኩስ ወደ እነሱ እንዳይተኩሱ፣ እነኚህም ደግሞ እንዳይተኩሱ፣ የመንግስት ፖር በተወሰነ ለሶስት ቀን መንገድ እንድሰጠውና ኦሩን ክላሹ ወደ መሬት አስደግፎ ልጆቻችን ወደ ቤተሰብ እና ወደ ህዝቡ እንዲቀላቀሉ ጥሪ ተደርጎላቸዋል ይመጣሉ እኛ አባ ገዳዊ ደግሞ እናምንበታለን ህብረተሰቡም የዚህ ሰላም ተባባሪ በመሆን የኦነግ ታጣቂዎች ከያሉበት ወደ ተዘጋጀላቸው ካምፕ ውስጥ ሲገቡ በሰላም እንዲቀበላቸው ጥሪ ተላልፏል ብለዋል። በየወረዳው አለ፣ በየክፍለ ከተማ አለ። በቅርቡ የሚንትር ይህ ቦታ እንዳለ ያው የራሳቸው የኦነግ አባላት አሉ። እነሱ በየቦታው ያሉትን ተነጋግረንበታል። በቅርብ ወደሚገኘው ወረዳ ይገባል፣ ከዛ ወይም ከተማ ከዛ በኋላ በዞን አንድ ላይ ይጠራቅምና ህዝቡ ወጥተው ህዝቡ ወጥቶ በሰላማዊ ህዝቡ እንዲቀበለው ነው። ስለዚህ እነኚህ ልጆች በሌብነት አይደለም ወይም ደግሞ ለሌላ እንትና ለነጻነቱ እስከሆነ ድረስ ህዝቡ ደግሞ መቀበልና ለዚህ ጦር ከመንግስት ጋር ጥሩ እንክብካቤ እንዲሆንለት ነው አባገዳ ይህንን የወሰደው። የኦነግ መሪውም ለአባገዳና ለኦሮሞ ህዝብ ነው የሰጠው። ይህ ትልቅ ነገር ነው። የኦሮሞ ህዝብ ደግሞ አባገዳና የኦሮሞ ህዝብ ትልቅ ሸክም ነው እያለው ይህንን ለወደፊት ለመፈጸም እንግዲህ ከግዛቤር ጋር አብረን እንሰራለን ማለት ነው ከመንግስት ጋር። የኦነግ ሰራዊት ካምፕ ከገባም በኋላ አጠቃላይ ስልጠና ተሰጥቶት ሰራዊቱን መቀላቀል የሚፈልግ እንዲቀላቀል ውሳኔ ላይ መደረሱን፣ ከዛ ውጭ ያለው ደግሞ እንደየፍላጎታቸው ስልጠና እንደሚሰጣቸው ገልጸዋል። አባ ገዳ በየነ ሰንበቶ በኦሮሚያ ክልል የተጀመረው የእርቅ መንፈስ በመላ ሀገሪቱ እንዲሰፍን ጥረታችንን እንቀጥላለን ብለዋል። የራሱን ቤት የማይጠርግ ሰው ወደ ቤት ቤት ድና አጽዳ ማለት ትንሽ ይከብዳል። መጀመሪያ የራሳችን አስርተን ሰላም አድርገን ምሳሌ ወስደን ሌላውንም እቅድ ይዘናል። ለመሄድ ሃይማኖት አባቶች ጋር አብረን ነው የምንሰራው። እኛ ሀገር ሽማግሌዎች ጋር አብረን ነው የምንሰራው። በየክልሉ ሄደን ይኸው የእኛ ምሳሌ ነብለን ምሳሌ ወስደን የምንሄድበት ነው። በኦሮሚያ ብቻ ሳይሆን በሁሉም ቦታ ሄደን ሰላም እንዲሆን ነው የምናሳልፍ። የኦነግ የታጠቀ ሰራዊትን ትጥቅ ለማስፈታትና ወደ ካምፑ እንዲገባ ለማድረግ እንደዚሁም ደግሞ ሌሎች ስምምነቶች መፈጸማቸውን ለማረጋገጥ የተቋቋመው ሰባ አንድ አባላት ያለው የቴክኒክ ኮሚቴ አጠቃላይ ሰላም መስፈኑን እስከ መጨረሻው ይከታተላል ብለዋል። ይህንኑ በተመለከተ ተጨማሪ ዘገባ ደርሶናል። ገልሞ ዳዊት ነው ተጨማሪውን ከናይሮቢ የላከልን ባለፈው ማክሰኞው ጥር 14 ነበር በበፊቱ አባገዳ በየነ ሰንብቶ የሚመራው የአባገዳዎች ቡድን በኦዲፒና በኦነግ መካከል ሰላም ለማውረድ በአዲስ መልክ ሽምግልና የጀመረው። በሽምግልናውም ወቅት የሁለቱ ድርጅቶች ተወካዮች የተፈጠረውን አለመግባባት በሰላማዊ መልክ ለመፍታት ተስማምተዋል። አቶ ሚካኤል ቦረን የኦነግ ማዕከላዊ ኮሚቴ አባል በአዲስ መልክ የተጀመረው ሽምግልና አባገዳዎችን፣ ገዳዎችን፣ የኦዲፒና የኦነግ ተወካዮችን እንዲሁም ምሁራንን ያካተተ በመሆኑ ውጤት እንደሚያመጣ ነው የገለጹት። በኦሮሞ ዲሞክራቲክ ፓርቲ በኩል የፓርቲው ሕዝብ ግንኙነት ኃላፊ አቶ ታየ ደንዳ ሰላም መውረዱ ለአካባቢው አስፈላጊ መሆኑን ተናግረዋል። ሞቱማን ያው አኩምዷኒ ኢብሳቱ ረቲ ናኖ ኬኛ ነገኛ ከበርባችሱ ይህናማና ከበፊትም ስንገልጽ እንደነበረው መንግሥት በአካባቢያችን ሰላም ለማስፈን ይጥራል። ይህም እንዲሳካ ይሠራል። ፉክክርም ተቃውሞ ቢኖር በዲሞክራሲያዊ መንገድ ይደረግ የሚል አቋም ነው ያለን። የተባለውም ነገር ይኸው ነው። ስለዚህ ሁሉም ሰው ሕግን አክብሮ መንቀሳቀሱ አስፈላጊ ነው። መንግሥትም ይፈልግ የነበረው ይህንኑ ነው። አቶ ታዬ በሁለቱ ፓርቲዎች መካከል የተፈጠረው አለመግባባት እንዲፈታ ከሁለቱም ጎራ ግልጽነትና ታማኝነት መኖር እንዳለበት ተናግረዋል። ባለፈው ማክሰኞ በአዲስ አበባ የኦሮሞ ባህል አዳራሽ በተደረገው ሽምግልና ላይ የኦሮሞ ነጻነት ግንባር ሊቀመንበር መንበር አቶ ዳውድ ብሳ እንዲሁም የኦሮሞ ዴሞክራቲክ ፓርቲ ጽፈት ቤት ኃላፊ አቶ አለሙሲሜ መገኘታቸው የሚታወስ ነው። በሽምግልናውም ወቅት የኦነግ ሊቀመንበር አቶ ዳውድ ይብሳ ከዚህ በኋላ የኦሮሞ ነጻነት ግንባር ሰራዊት ጉዳይ ለአባ ገዳዮችና ለኦሮሞ ህዝብ አድራ መሰጠቱን ገልጸው ነበር። ስለዚህ ውሳኔ የኦነግ የፖለቲካና የአደረጃጀት ዘርፍ ኃላፊ አቶ ለሚቤኛን ጠይቄያቸው ነበር። ከዚህ በኋላ የኦሮሞ ነጻነት ሰራዊት ኃላፊነቱም ሆነ የጠርነቱ ለኦሮሞ ህዝብና ለአባገዳ ነው ማለት ከዛ በፊትም እንደሚታወቀው ባለፈው አርባ አምስት አመታት የኦሮሞ ነጻነት ሰራዊት ለኦሮሞ ህዝብ ጥቅምና መፍት ነው ሲዋጋ የነበረው። ይህም እያንዳንዱን የኦሮሞን ጥቅም ለማስጠበቅ የወጣ የኦሮሞ ልጆች በመሆናቸው ኦነግ እንደ ግል ንብረቱ ብቻ አይም። የኦሮሞ ነጻነት ግንባር ሰራዊት የህዝብ ሰራዊት ነው። እንደምታወቀው አባገዳዎች ደግሞ ተአመነት ያላቸው እና በህዝብ የተመረጡ ህጋዊና ሞራላዊ የህዝብ ውክልና ያላቸው በመሆናቸው የኦሮሞ ነጻነት ሰራዊትን ኃላፊነት ከኦሮሞ ህዝብ ጋር በማጋራት ከዚህ በኋላ ያለውን ወደ ሰላም የማምጣትና እያንዳንዱ የኦሮሞ ነጻነት ግንባር ሰራዊትን ድል ለመወሰንና የሚያጋጥሙ ችግሮችም ላይም ለመስራት ኃላፊነት እንዲወጡ ነው። በባለፈው ማክሰኞ ስብሰባም አባገዳዎች የሽምግልናውን ሂደት የሚከታተልና የሚያስፈጽም ሰባ አንድ አባላት ያሉትን ኮሚቴ ማዋቅራቸውም ታውቋል። በኮሚቴውም አባገዳዎች ምሁራን፣ የአገር ሽማግሌዎችና የየፓርቲዎቹ ተወካዮች ተሰይመዋል። የተቋቋመ ኮሚቴም የሽምግልናውን ሂደት እስከ ፍጻሜ የሚከታተል መሆኑም ታውቋል። ዛሬም ኮሚቴው በደቡብ ምዕራብ ሸዋ አምቦ ከተማ ባዘጋጀው መድረክ ላይ በኦነግና በመንግስት መካከል ጦርነት መቆሙን አውጀዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። አመሰግናለሁ፣ ገልሞ ለዘገባው። ወደ ተከታዩ ዘገባ እናልፋለን። ካለፈው ታሕሳስ ጀምሮ በከፋ ዞን ዴቻ ወረዳ ሰላሳ ሰባት ሰዎች በታጣቂዎች መገደላቸውንና ቁጥሩ ከ20 ሺህ በላይ የሆነ ሰው መፈናቀሉን የኢትዮጵያ ሶሻል ዴሞክራቲክ ፓርቲ አስታውቀዋል። ለዜጎቹ መንግሥት ተገቢውን ጥበቃ አላደረገም ሲል ፓርቲው ከሷል ለተፈናቀሉትም ተገቢው ሰብአዊ እርዳታ በወቅቱ አልደረሰም ብሏል። የዞኑን አስተዳዳሪ ለማነጋገር ያደረገው ጥረት አለመሳካቱን ገልጾ መለስካቸው መሃ ተከታዩን ዘግቧል። የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ዛሬ ከቀትር በኋላ በዋና ጽሕፈት ቤቱ በሰጠው ጋዜጣዊ መግለጫ በደቡብ ብሔሮች ብሔረሰቦችና ሕዝቦች ክልል በከፋ ዞን ደቻ ወረዳ ካለፈው ታሳሰሩ መጀመሪያ አንስቶ ዜጎች በትክክል በማይታወቁ የታጠቁ ኃይሎች እየተገደሉና እየተፈናቀሉ መሆናቸውን ይናገራል። ፓርቲው በጋዜጣዊ መግለጫው ላይ ያሰራጨው ጽሑፍ እንደሚያትተው ከሆነ በኢትዮጵያ ከቀዳማዊ ኃይለሥላሴ ዘመነ መንግሥት ጀምሮ በሰው ሠራሽና በተፈጥሮ በሚደርሱ ችግሮች ሳቢያ በመንግሥታቱ መርሃ ግብር አማካይነት ዜጎችን ከአንዱ የሀገሪቱ ክፍል ወደ ሌላና በተፈጥሮ ሀብቱ ወደ ተሻለ አካባቢ ሲያሰፍሩ እንደቆዩ ያስታውሳል። በዚሁ አይነት መንግሥታዊ መርሃ ግብርም ከከንባታና ጠንባሮ ዞን በከፋ ዞን ደቻ ወረዳ ሰፍረው የነበሩ ዜጎች ከመስከረም ወር 2011 ዓ.ም ጀምሮ ከአካባቢያችን ለቃችሁ ውጡ የሚል ዛቻ ይደርስባቸው እንደነበረም የጽሑፍ መግለጫው ይናገራል። ከአንድ ወር በፊት እየተፈጸመ ነው የሚለው ግን በእጅጉ ይለያል። ጽሑፉን በንባብ ያሰሙት የፓርቲው ሊቀመንበር ፕሮፌሰር በየነ ጴጥሮስ ናቸው። ከታህሳስ ወር 2011 ዓ.ም ጀምሮ መንግሥት በጫካ የሚኖሩ ዘላኖች ናቸው የሚላቸው ህገወጥ ኃይሎች መሬታችን ለቃችሁ ውጡ በማለት በሰፋሪው ላይ ባካሄዱት የጥቃት ዘመቻ ህጻናትና እናቶችን ጨምሮ 37 ንጹህ ዜጎች መገደላቸውን እና ከ2 ሺ በላይ ሰፋሪዎች መፈናቀላቸውን ከአካባቢው ከደረሰን መረጃ ማወቅ ችለናል። ይህ ሲሆን መንግስት ለዚህ ከሰላማዊ ኑሯቸው አፈናቅሎ የተሻለ ኑሮ ትኖራላችሁ በማለት ላሰፈራቸው ዜጎች ሌላው ብቀር ደህንነታቸውን እንኳን ማረጋገጥ ያለመቻሉ በእጅጉ የሚያሳዝን ነው። መግለጫው አክሎ እንደሚለው ከሰፈሩበት ተፈናቅሎ በአሁኑ ወቅት የከምባታና ጠንባሮ ዞን ዋና ከተማ በሆነችው ዱራሜ የሚገኙ ዜጎች በ48 ሰዓት ውስጥ ሊያገኙ ይገባቸው የነበረውን አስቸኳይ ሰብአዊ እርዳታ አላገኙም። ፓርቲው ይህ በእጅጉ እንዳሳዘነውም ይናገራል። የኢህአዴግ መንግስት ይህንን መሠረታዊ ኃላፊነት ሳይወጣ ቀርቶ ተፈናቃዩን ወገኖች ገና ሲጀመር መሬት ጠቦ መተዳደሪያ አጣችሁ በማለት ወደ አስነሳቸው የቀድሞ ቀያቸው ተመለሱ በማለት እየወሰደ ያለው እርምጃም ኃላፊነት የተጎደለው እንደመሆኑ በአጽንዖት እናወግዛለን። መንግስት ይህን በተፈናቃይ የከምባታና ጠንባሮ ወገኖቻችን ላይ የደረሰውን የወንጀል እርምጃ ተከታትሎ ወንጀለኞቹ ላይ ሕጋዊ እርምጃ እንዲወስድ፣ ለተፈናቃዮቹ የአስቸኳይ ጊዜ እርዳታ እንዲሰጥ፣ መልሶ እንዲያቋቁማቸው እና ደረሰባቸው ጉዳት ካሳ እንዲከፍል በጥብቅ እንጠይቃለን። ጉዳቱ መድረስ ከጀመረ አጭር ጊዜ ነው የሚባል እንዳልሆነ ጋዜጠኞች አስታውሰው፣ ዛሬ ያለው የጉዳት መጠን በትክክል ምን ያህል ወይንም ምን እንደሚመስል ጠይቀዋል። ፓርቲውስ በዚህ ረገድ የመንግሥት አካላትን ለማናገር ምን ያህል ጥረት አድርጓል? ሲሉም ጥያቄያቸውን አጠናክረዋል። ፕሮፌሰር በየነ ጴጥሮስ በተጎጂዎች የጉዳት ዐይነትና መጠን እንዲሁም የተጎጂዎችን ቁጥር ወቅታዊነት በተመለከተ በአካባቢው የፓርቲያቸው መዋቅር የተጣራ መሆኑን አረጋግጠዋል። ፓርቲያቸው ይህን አደጋ በተመለከተ በተለይም ባይሆን በአጠቃላይ ሳያንዣበብ የቆየውን ችግር በማስመልከት ከጠቅላይ ሚኒስትር አብይ አህመድ ጋር ውይይት ማድረጋቸውን አስታውሰዋል። ይህንን ጉዳይ እኔ ከክቡር ጠቅላይ ሚኒስትሩ ጋር አንስቻለሁ። ይሄ ሰፋሪ የሚባለው በተለይ የተሻለ ኑሮ ትኖራለህ ተብሎ በራሱ በደህንነቱ በሰላም ከሚኖርበት ሁሉ መንግስት ነው የወሰዳቸው። በብዙ ፕሮፓጋንዳ ቤት ተሰርቶላችሁ ትጠብቃላችሁ የቤት ቁልፍ ነው የሚሰጣችሁ የዘመናዊ ግብርና አለ ምን አለ ሁሉ ብሎ በስንት ፕሮፓጋንዳ ነው እነዚህ ሰዎች እኮ የሚሄዱት። እዛ ሲደርሱ ግን ያለው ሁኔታ ዝም ብሎ እንዳውሬ ጫካ ውስጥ ነው ይበትኗቸው። ማይረባ ምንም የረባ መጠለያ የላቸውም። ይሄ ይሄ ቡድን ይሄ ይሄ ሰፈራ የሄደው ህዝብ መንግስት የፈጠረው ችግር ነው። ይሄ መንግስት ሆነ ያለው ለጥቃት ደግሞ የተጋለጠ ስለሆነ ክቡር ጠቅላይ ሚኒስትር ልዩ ትኩረት ተሰጥቶ ጥበቃ ሊደረግላቸው ይገባል። አሁን የምናየው። ሰፈሩ የተባሉት ነው አሁን ጥቃት እየተጀመረ ያለው የሚል ባጭሩም፣ ማንስቻ ያለው ነው። ከጠቅላይ ሚኒስትሩን ጋር አይ ይህንን መመሪያ ሰጥቼ እንደ በልዩ ትኩረት እንዲታይ እናደርጋለን የሚል ቃል ተገብቶልኛል። በነገራችን ላይ ከዚያም በኋላ ነው ይሄ የሚሆነው እነዚህ መፈናቀሎች የሚሆኑት። ስለዚህ የግድ መናገር እንዳለብን ነው የተሰማነ በዚህ ነገር ላይ እኛ ለረከርድ ላይ ማስቀመጥ አለብን። ልዩ ጥበቃ ሊያደርግ ይገባል። ፓርቲው በጽሑፍ መግለጫው መጨረሻ መንግስት፣ በሁሉም አካባቢዎች በሰፈሩ ዜጎች ህይወት ላይ አደጋ እያንዣበበ መሆኑን ተገንዝቦ ገለልተኛና አስተማማኝ የጥበቃ ኃይል በአስቸኳይ እንዲመድብ በአጽንኦት እናሳስባለን ብለዋል። ቪኦኤ በከፋ ዞን ዴቻ ወረዳ የተከሰተውን ችግር አስመልክቶ ማብራሪያ ለማግኘት ለዞኑ አስተዳዳሪ በእጅ ስልካቸው ያደረገው ጥሪ ምላሽ ስላላገኘ ጥረቱ አልተሳካም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በቀጣዩና የመጨረሻው የመጽሔት ዘገባ እዚያውን ቆያለን አድማጮች። በከንባታ ጣምባሮ አርሶ አደሮች ላይ የደረሰውን ጥቃት ተከትሎ መንግሥት አሳይቷል የተባለውን ቸልተኝነት በመቃወምና ሐዘናቸውን በመግለጽ የዞኑ ሕዝብ አደባባይ ወጥቷል። ከሕዝቡና ከተለያዩ አካላት ለተጎጂዎች የ10 ሚሊዮን ብር ድጋፍ መደረጉን የድጋፍ ሰልፉ አስተባባሪ ለአሜሪካ ድምፅ ገልጸዋል። ዮናታን ዘብዴዎስ ከሐዋሳ ተከታዩን ልኮልናል። ከአምስት ዓመታት በፊት በግብርና ፕሮግራም ከከንባታ ጠንባሮ ዞን ወደ ከፋ ዞን ቤቻ ወርዳ ሄዱ አርሶአደሮች በማንነታችን ጥቃት ደርሶብናል ማለታቸውን መዘገባችን ይታወቃል። ጥቃቱ የደረሰባቸው ዜጎች በቅድጋፍ አልተደረገልንም በየሜዳ ወርቅናል ማለታቸውን ሀሳባቸውን ዋብ አድርገን መጥቀሳችን ይታወሳል። አሁንም ተፈናቃዮች በችግር ላይ መውደቃቸውን ይናገራሉ። አርሶአደር ማርቆስ ጫኪሶም ሁለት ነጥብ አንድ ሄክታር መሬት ተሰጥቶኝ ነበር። ቡና አልሚች ያለው አቮካዶ፣ ማንጎ ያን ሁሉ ቲቼ ነው ከእኔና ከባለቤቴ ጋር አስር ቤተሰብ ልጆች ስምንት ልጆች አሉ። ቤተሰቦችን ለማንሳት ስል ነው ያንን ንብረት ክልሉ መንግስት ይህን እርዳታ እየሰጠ ነው ተብሏል፣ በበቂ አልደረሰንም። ዛሬ ግን ለወገን ደራሽ ወገን ነው እንዲሉ የካምባታ ጠንባሮ ዞን ህዝብ ጥቃቱን ተከትሎ መንግስት ያሳየውን ቸለትኝነት በመቃወምና ሀዘናቸውን በመግለጽ አደባባይ ወጥተዋል። የሰልፍ አስተባባሪ ውባዮ በቀለም ዛሬ የህዝቡ መገኘት ዋና አላማው ከዛ የተፈናቀሉ ዜጎች አሉ፣ ለነዛ ዜጎች ዋናው ነገር ድጋፍ ለማሰባሰብ እና ማልሶ ወይም የማቋቋም ስራ ለመስራት እንዲሁም ደግሞ ሐዘን መግለጫም ጭምር ነው። አደባባይ ከወጡት ውስጥ አንዱ የሆኑት አቶ ጌታውን ሄረሞ በበኩላቸው ሁለት ዓላማ ይዘው መውጣታቸውን ተናግሯል። የመጀመሪያው የህዝባችን መገደል በአጠቃቀ መብዛ መጨፍጨፍ መፈናቀል እጅጋ ታዝኖናል። በምን ልክ የለቅሶ ስነ ጠዋት ነው የሚመስለው፣ በሙሉ እያለቀሰ ልክ እንደ ለቅሶ እንደ አንድ ለቅሶ ስጥባር ነው። ሁለተኛው ደግሞ መንግስት ቸልልተኝነትን በማስጠማቱም ይህም እንደ አንድ ሁለተኛው ሀዘናችን ነው። ከዚህ በተጨማሪም የክልሉም ሆነ የፌዴራል መንግስት ጥቃቱን ችላ ማለቱ በተደጋጋሚ ስነሳ ቆየ ሲሆን መንግስት ጉዳዩን ትኩርት እንዲሰጥም ተጠይቋል። ዋናው ጉዳይ የነበረው እነዚህ ዜጎች መፈናቀሉም፣ እንዲሁም ደግሞ እዛ ባሉበትም ንብረት የማፍራትም ንብረት የመጠቀምን መብታቸው ሊጠበቅ ይገባል እንዲሁም ደግሞ የአካል ደህንነታቸውም ሊጠበቅ ይገባል የሚል ሀሳብ የነበረው መንግስት የህዝብን ደህንነት ማስጠበቅ አለበት ያሉት አቶ ጌታሁን ደግሞ መንግስት ትኩርት አለመስጠቱ ህዝቡ ለተጨማሪ ጉዳትና ችግር እንዲጋለጥ ማድረጉን ተናግረዋል። ይሄ ግድያ የተለመደ ነው ነባር ነው ጥቃቱ የሚል የሰነፍ ምክንያት እንሰማለን። ነባር ጥቃት አለ ማለት ነባር ስንፍና አለ ማለት ነባር የሆነ ህዝብን የአለ መጠበቅ ለህዝብ ደህንነት የአለ መቆም አዝማሚያ አለ ማለት። ይህ ለእኔ ራስን እንደ መክሰፍ ነው የሚቆጥረው ሰው ሲገደል ድሮ የሚገደል ነበር ማለት በጣም የሚያሳዘን ከአንድ አመራር አይነት የማይጠበቅ ንግግር ነው። ሌላ ደግሞ በጣም የገረመኝ የተፈናቃዮችን ቁጥር ቀንሶ ማለት ዋና እንዴት በህዝብ ጥቃት እንደዚህ አይነት ፖለቲካ የሆነ ድራማ ይሰራል እና ይሄ ነው አንዱም ቅር ያለ። ክልሉ ደግሞ ጸጥታ ካለ ለምንድን ነው ፌዴራል መጣልቃ ማይገባ? ዛሬ ህዝቡ ባሳየው ወገናውነት ከየዞኑ ወረዳዎች፣ ከአጎራባች ዞኖችና ከተለያዩ አካላት ለተጎጂዎች አስር ሚሊዮን ብር የሚገመት ድጋፍ መደረጉን የሰልፉ አስተባባሪ ለቪኦኤ ገልጸዋል። የክልሉ መንግስት ይቅርታ በመጠየቅ የተፈናቀሉ ዜጎችን መልሶ እንደሚያቋቁም መግለጹን የተናገሩት ወይዘሮ ባየው አንድ ሚሊዮን ብር ድጋፍ እንደሚያደርግም አልገብቷል ብለዋል። በውጭ ሆነ በሀገር ውስጥ የሚገኙ የአካባቢ ተወላጆች እንዲሁም मेजोनो हिबरत सबिन दिगा फादिर गवाल አብነትም የሀላባ ዞን ወደ ሰባት መቶ ሺህ በአይነትም ያሰባሰባቸው ድጋፎች እንዳሉ እንዲሁም ደግሞ የሀዲያ ዞን አስተዳደርና ሕዝብ ወደ አራት መቶ ሺህ እንዲሁም ደግሞ በዞን ደረጃ ያሉ ሁሉም ሕዝብ ድጋፉን ያደረገበትና ኦረዲ በዛሬ ዕለት በተደረገው ንቅናቄ ወደ አስር ሚሊዮን ጣጋ ሀብት የተሰበሰበበት ሁኔታ ነው የነበረው። ህዝቡ ያደረገልን ወገናውነትና ድጋፍ የመኖር ተስፋችን ከእንደገና ዓለም ልሟን ነው ያሉት ተጎጂ አርሶ አደሮች ከመችመች እንሞታለን እያል አስባል ነበር። ከአሁን ሰዓት ጀምሮ ህይወታችን እንደለመለመ ነው ያየሁት ስጦታ አበርክተዋል። ይሄ እንግዲህ መቼም እንደ አንድ ተፈናቃይ ለእኔም የደርሶ ጊዜያዊ መቆያ ይሆንልኛል የሚል ተስፋ አሰንቆኛል። የከምባታ ጠንባሮ ዞን አስተዳዳሪ ዶክተር ታክሌ ነጫ ከዚህ በፊት የተፈናቀሉት ሀያ አንድ ሺህ የተገደሉት ደግሞ ሰላሳ እንዲሆኑ መናገራቸውን እኛም ይህኑ መዘገባችን ጠቅሸላቸው፣ አሁን የተጣራ መረጃ የሚያሳየው ከከምባታ ጠንባሮ ተወላጆች ብቻ ሰላሳ ሺህ አስራ አንድ ዜጎች መፈናቀላቸውና 32 ሲቪሎች መገደላቸውን ነግሮኛል። የተቀረሩት አምስት ሰዎች ደግሞ የፖሊስ አባልና የአካባቢው ነዋሪዎች መሆናቸውን ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም ዮናታን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች ዝግጅታችን ይቀጥላል። አሁን ከምሽቱ ሦስት ሰዓት ከ አርባ ሁለት ደቂቃ ነው። አዲስ አበባ ላይ ፕሮዲውሰሩ ንጉሡ ታምሬ ነው፣ የቴክኒሻኑ ቻንግ ቾንግ ነው፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። እያስተናገድናችሁ ያለነው ያለ ነው ሰሎሞን አባተና እኔም ሰለሞን ክፍሌ ነን። አሁን የሰዓቱን ዋና ዋና ዜና ሰሎሞን ያሰማናል። የኦሮሞ ነጻነት ግንባር ኦነግ ከዛሬ ጀምሮ በሃያ ቀናት ውስጥ ሰራዊቱን ትጥቅ አስፈትቶ ወደ ካምፕ የማስገባት ሥራ እንዲያጠናቅቅ ባባገዳዎች ተወስኗል። የኦሮሚያ ብሔራዊ ክልላዊ መንግሥትና የኦሮሞ ነጻነት ግንባር ኦነግን ለማሸማገል የተቋቋመው ኮሚቴ ዛሬ በአምቦ ከተማ ላይ ባካሄደው የእርቅ ሥነ ሥርዓት በኦሮሞ ባህል መሠረት ኮርማ በሬ በማረድ በይፋ እንዲፈጸም ማድረጉን አባገዳ በየነ ሰንበቶ ለአሜሪካ ድምፅ ተናግረዋል። አባገዳ በየነ በኦሮሚያ የተጀመረው ሰላም በመላው ኢትዮጵያ እንዲሰፍን ከሌሎች የአገር ሽማግሌዎችና የሃይማኖት አባቶች ጋር ሆነን ስራችንን እንቀጥላለን ብለዋል። በአፍጋኒስታን ለአስራ ሰባት ዓመታት የዘለቀውን ጦርነት በፖለቲካ ድርድር ለማብቃት በዩናይትድ ስቴትስና በታሊባን መካከል ካታር ላይ የሚካሄደው የሰላም ንግግር መቀጠል ትልቅ ተስፋ አሳድሯል ንግግሩ ባሳለፍነው ሰኞ ሲጀመር የዩናይትድ ስቴትሱን ልዑካን ቡድን የመሩት የዋሽንግተኑ ልዩ ተወካይ ዛልሜ ሃሊዛድ ናቸው የፓኪስታንና ካታር ልዑካንም በመክፈቻው ተገኝተዋል የሰላም ንግግሩ ዛሬ ለአራተኛ ቀን የቀጠለ ሲሆን ወገኖችን ብዙ ባለያዩ ሁለት ጉዳዮች ላይ ዕድገት መታየቱን በጣም ቅርበት ያላቸው ምንጮች ለአሜሪካ ድምፅ ተናግረዋል ዜናው አበቃ አመሰግናለሁ ሰሎሞን ለአርዕስተ ዜናው። በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን ስርጭት ነው እያደመጣችሁ ያላችሁት። በሙስና ተጠርጥረው ትናንት የታሰሩት የኢትዮጵያ የቀድሞ የኮሚኒኬሽንስ ሚኒስትር አቶ በረከት ስምዖን መታሰር ዜና አሁንም እያነጋገረ ነው። ከዚህ ቀደም በትዊተር ባስተላለፏቸው መልእክቶች አቶ በረከት ለፍርድ መቅረብ አለባቸው የሚል አስተያየት የሰነዘሩት የአውሮፓ ፓርላማ አባሏ አና ጎምሽ የቀድሞው የኢህአዴግ ባለሥልጣን መታሰር ዜና እንደተሰማ እርምጃውን አወድሰዋል። ጎመሽ በኢትዮጵያ የፖለቲካ ዲሞክራሲና የሰብአዊ መብቶች አያያዝ ላይ ጠንከር ያሉ ትችቶችን ሲያቀርቡ የቆዩ ሰው ናቸው። የትናንት ትዊታቸውን መነሻ በማድረግ አሉላ ከበደ በስልክ አግኝቶ አነጋግሯቸዋል። ተከታዩን ዘገባ አጠናቅረዋል። ለሥራ ጉዳይ ወደ ደቡብ አሜሪካ በመጓዝ ላይ ሳሉ ለአጭር ጊዜ ከቆዩባት የደቡብ ምስራቅ ዩናይት ስቴትሷ የፍሎሪዳ ክፍለ ግዛት የማያሚ አውሮፕላን ጣቢያ በስልክ ያገኘኋቸው ሚስ ጎሜሽ በመጨረሻው በኢትዮጵያ ብዙዎች በእፎይታ የመተንፈስ እድል ሊያገኙ ነው ሲሉ ነው ጠንከር ባለ ትችታቸው በቀድሞ የጀርመኑ የፕሮፓጋንዳ ሚኒስትር ጆሴፍ ጎብልስ የመሰሏቸው የከፋ በደል የፈጸሙ ናቸው ብዬ ስለማምን በመታሰራቸው እፎይታ ነው የተሰማኝ። ይላሉ ሚስ ጎሜሽ። እፎይታ ተሰምቶኛል። እኚህ ሰው በኢትዮጵያ በተፈጸመው የመብት ረገጣ እጅግ የከፋ የመብት ጥሰትና የተዛባ መረጃ በማሰራጨት ሚና ነበራቸው ብዬ ስለማምን በኃላፊነት በመጠየቃቸው ትልቅ እፎይታ ነው የተሰማኝ የተከሰሱበትን ጭብጥ ሙሉ በሙሉ ባላውቅም እርግጥ በሙስና ተጠርጥረው መያዛቸውን ሰምቻለሁ። በኢትዮጵያ ሕዝብ ላይ በደረሰው በደል በበኩላቸው በፈጸሙት ወንጀል ተጠያቂ ይሆናሉ ብዬ ተስፋ አድርጋለሁ የሚሉት ሚስ ጎሜሽ በጊዜው ዋነኞቹ የተቃዋሚ ቡድኖች ቅንጅትና ኅብረት በተሳተፉበትና የኢትዮጵያ ሕዝብ ከዚያ ቀደም ታይቶ በማያውቅ ደረጃ ወጥቶ ድምፁን በሰጠበት ዘግይቶ ግን ሁኔታዎች ወደ ከፋ አዝማሚያ ባመሩበትና መንግስት ራሱ ባመነው ጭምር ብዙዎች በተገደሉበት በዚያ የመጨረሻው ባላማረ የቀደመ ብሔራዊ ምርጫ ወቅት የታዘቡትን ዋቢ አድርገው ከአቶ በረከት ጋር በቀጥታ የተገናኙባቸውን ጊዜያት ያነሳሉ። in particular in 2005። በተለይ በ2005 የአውሮፓ ህብረትን በመወከል በኢትዮጵያ የተካሄደውን ምርጫ በታዛቢነት በተሳተፍኩበት ወቅት ከእርሳቸው ጋር በቀጥታ በነበረኝ የስራ ግንኙነት እንደተረዳሁት እርሳቸው የፈጸሙት ወንጀል ሰለባ የሆኑ በግፍ የተገደሉና በደል የደረሰባቸው በርካታ ዘመዶቻቸው ይኖራሉ ብዬ አምናለሁ። በተለይ ሰኔ 8 2005 ዓ.ም መሀል አዲስ አበባ ከተማ መርካቶ አካባቢ የተፈጸመውን ፍጅት አስታውሳለሁ። ምናልባት አሁን የተያዙት እንደሰማሁት በሙስና ተጠርጥረው ሊሆን ይችላል። ነገር ግን በኢትዮጵያ ሕዝብ ላይ ባደረሱት ይጠየቃሉ፣ ፍርድ ያገኛሉ ብዬ ተስፋ አደርጋለሁ። ሚስ ጎሜሽ 2005 ዓ ም ሲሉ በአውሮፓውያኑ የቀን ቆጠራ ስሌት የሚጠቅሱት በኢትዮጵያ ዘመን አቆጣጠር በ1997 የተካሄደውን የኢትዮጵያ ብሔራዊ ምርጫ ነው። በኢትዮጵያ በመጣው እጅግ አስደናቂ ባሉት ለውጥ ከአገራቸው ውጪ ይንቀሳቀሱ የነበሩ ተቃዋሚዎች ወደ አገር እንዲገቡ መደረጋቸው፣ የሚያምኑትን በግልጽ መናገር በመቻላቸው አንዳች እፎይታ ተሰምቶኛል፣ ታላቅ ተስፋም አድሮብኛል፣ የሚሉት የአውሮፓ ፓርላማ አባሏ እውነተኛ ምርጫ በኢትዮጵያ ይካሄዳል፣ ተቃዋሚዎችን በነጻነት የምርጫ ዘመቻቸውን ማካሄድ ይችላሉ ብዬ አምናለሁ ይላሉ። መጪውን የአገሪቱን ዕጣ አስመልክተው በሰጡት አስተያየት ዓለም አቀፍ መመዘኛዎችን ያሟላ ዓለም በሙሉ የሚቀበለው የኢትዮጵያ ሕዝብ በ205 ዓ.ም ለዲሞክራሲና ለትክክለኛ ምርጫ ዝግጁ መሆኑን ያሳየውን የመሰለ ምርጫ ይካሄዳል ብዬ ተስፋ አደርጋለሁ። የአውሮፓ ፓርላማ አባሏ ሚስ አና ጎሜዝ አክለውም በአቶ በረከት ላይ እንደተወሰደው ያለውን የመሰለ ተጠያቂዎችን ከህግ ፊት ማቅረብ የዚህ ሂደት አካል መሆኑም አስደስቶኛል ሲሉ እርምጃውን አወድሰዋል። አመሰግናለሁ አሉላ ለዘገባው። ወደ ተከታዩ ቅንብር እናልፋለን። ባህልና ማኅበረሰብ። የመፍረስ አደጋ የተጋረጠባቸውን የላሊበላ ውቅር አብያተ ክርስቲያን ከጉዳት ለመታደግና ጥገና እንዲያገኙ ለማስቻል ከፈረንሳይ የገባ የልዑካን ቡድን ጥናት እያካሄደ ነው። የልዑካን ቡድኑ ካለፈው ጥር 13 2010 ጀምሮ በስፍራው ጥናት ሲያካሂድ ቆይቶ ዛሬ ወደ አዲስ አበባ ተመልሷል። መስፍን አድራጌ ከደሴ ተጨማሪ አለው። በ13ኛው መቶ ክፍለ ዘመን የተገነቡትና ዓለምን በአድናቆት አፍ ያስያዙት የላሊበላ ውቅር አብያተ ክርስቲያናት ዛሬ ላይ አንደበት አውጥቶ ባይናገሩም ጉስቁልናቸው የተጋረጠባቸውን ስጋት ይመሰክራል። ለዚህም ይመስላል ከሃይማኖት አባቶች እስከ ፖለቲካ አመራሩ፣ ከምዕመኑ እስከ ጦማሪው የድረሱልን ጥያቄዎችን ሲያስተጋቡ የቆዩት ጥገናውን ጨምሮ ሌሎች ተያዥነት ያላቸውን ተግባራት ለማከናወን ከ300 ሚሊዮን ብር በላይ እንደሚያስፈልግ ይፋ የሆነው ከወራት በፊት ነበር። ጉዳዩ ያሳሰባቸው ባለድርሻ አካላትም የድርሻቸውን ለመወጣት እጃቸውን ዘረጉ። ከፌዴራሉ ቅርስ ጥናትና ጥበቃ፣ ከክልሉ መንግስትና ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሰባ ሚሊየን ብር ገደማ ተገኘ። በዚሁ ሰሞን ነበር ከወደ ፈረንሳይ አንድ ዜና የተሰማው። ጠቅላይ ሚኒስትር አብይ አህመድ ፈረንሳይን በጎበኙበት ወቅት ከፕሬዚዳንት ኢማኑኤል ሁዋን ሚሼል ፍሬድሪክ ማክሮንና ከአገሪቱ ከፍተኛ ባለስልጣናት ጋር በላሊበላ ውቅር አብያተ ክርስቲያናት ዙሪያ መከሩ። ምክራቸው ፍሬ ይዞ የፈረንሳይ መንግስት ታላቁን ቅርስ ስፍራ ለመጠገን ወይም ለማስጠገን ታላቅ አጋርነቱን አረጋገጠ። ይህንኑ ተከትሎ ነበር ስድስት ልዑካን የያዘ የጥናት ቡድን ከፈረንሳይ ተነስቶ ወደ ቀድሞዋ ደብረ ሮሃ ወደ ዛሬዋ ላሊበላ ከተማ የዘለቀው። የልዑካን ቡድኑ ስራውን ለመጀመርም ሆነ ቀጣይ አቅጣጫዎችን ለማመላከት በቅርሱ ዙሪያ የተደረጉ ጥናቶች እንዲቀርቡለት ጥያቄ ማቅረቡን ነው በባህልና ቱሪዝም ሚኒስቴር የህዝብና ዓለም አቀፍ ግንኙነት ዳይሬክተር አቶ ገዛኝ አባተ የሚናገሩት። ከፈረንሳዮች ጋር የሚመጣው ነገር ማየት አስፈላጊ ስለሆነ ወደ አዲስ አበባ መጥተው ጥናቱን ማየት አለብን፣ ለፕሬዚዳንታችን ማቅረብ አለብን የሚል ጥያቄ ነው ያቀረቡት። አንደኛ እኛ ያስቀመጥነው እንደ አዲስ ረጅም ጊዜ መውሰድ የለበትም፣ የተጠና ጥናት አለን። ችግሩ አሳሳቢ ነው። አሳሳቢም ስለሆኑ ነው ጠቅላይ ሚኒስትራችን ለፕሬዚዳንቱ የመጀመሪያ አጀንዳቸው አድርገው ያቀረቡት። ስለዚህ ፈጣን ምላሽ እንፈልጋለን የሚል ከኛ በሚኒስትሮች ደረጃ እንዲሁም በቅርስ እና ጥበቃ ባለሙያዎችም ውይይት ተደረገ። እስካሁን ድረስ ያሉ ጥናቶች ምንም ነገር ሳይቀር ስጡን የሚል ጥያቄ ነው የጠየቁት። በሶፍት ኮፒም በሀርድ ኮፒም ያሉንን ጥናቶች ሰጠናቸው። ናቸው ማለት ይሄንን ካነበቡ በኋላ ላሊበላ ላይ መሄድ የልካም ቡድን መጡ፣ ከፈረንሳይ። ስለዚህ ሰኞ ዕለት ሄዱ። ስለዚህ እነሱ ምንድን ነው ያነበቡትን የጥናት ስራዎችን ካላቸው ልምድ አንጻር ሄደው ማየት የፈለጉትን ነገር አይተው መጨረሻ አርብ ላይ ደግሞ ውይይት ይደረጋል። ስለዚህ አሁን የሚፈጽሟቸው ተግባራት በእናንተ የተጠኑ ወይም ደግሞ በሀገር ውስጥ የተጠኑ ጥናቶች እና በተጨባጭ መሬት ላይ ያለውን የክፍሉን ሁኔታ ሚዛን ካስገቡ በኋላ ይሄንን ካዩ በኋላ እንግዲህ ለፕሬዚዳንታቸው ለሚመለከተው አካል ያቀርባሉ ማለት ነው። ከዛ በኋላ በመንግስት ደረጃ የሚወያዩትን ተወያይተው ይሄንን አድርጋ እንችላለን የሚሉንን ነው እኛ የምንጠብቀው። እንግዲህ ጠግኑትም፣ በገንዘብ የሚደግፉ ምናምን አናቅም ምን እንደሚሉ ማለት ነው። ስለዚህ እኛ የአስፈላጊ የሆነው ዶክመንት ሰጠናቸውን በላሊበላ ሄደዋል። እንግዲህ ሲመለሱ ምንድን ነው የሚለውን አርብ በሚደረግ ውይይት የምንሰማው ይሆናል። ማለት ጥናት ማድረጉ መልካም ቢሆንም ቅርሶቹ ላይ ከአንዣበበው አደጋ አንጻር ተግባራዊ እንቅስቃሴው እንዲፋጠን ጥሪ የሚያስተላልፉት የደብረ ሮሃ ቅዱስ ላሊበላ ገደማ አስተዳዳሪ መምህር ቆሞስ አባ ጽጌ ስላሴ መዝገቡ ናቸው። ጥናቱ ጥሩ ነው፣ ቃል መግባታቸውንም ተስፋ ማድረጋችን ጥሩ ነው። ነገር ግን ወራት ቀርቶ ቀናት እንዲያልፎ አንፈልግም። አሁን ባለው በምናየው ችግር ፍልፍል አብያተ ክርስቲያናቱ በእድሜ ርዝመት ባልተጠና የጥገና ስራዎችና በሌሎች ምክ ምክንያቶች አደጋ ላይ ወድቀዋል። የስልጣኔያችን አሻራ፣ የማንነታችን መገለጫ የሆኑትን ቅርሶች የማስቀጠል ታሪካዊ ኃላፊነት አለብን ይላሉ። የደብሩ አስተዳዳሪም ሆኑ የሕዝብና የዓለም አቀፍ ግንኙነት ዳይሬክተሩ በተለይ አሁን ችግር ላይ ናቸው የሚባሉት በከፍተኛ ችግር እነዚህ መጠለያ የተሰራላቸው ቤተ ማርያም፣ ቤተ መድኃኔ ዓለም፣ ቤተ አማኑኤል እና ቤተ አባ ሊባኖስ የሚባሉት እነዚህ የስራቸውም ትልልቆቹ አብያተ ክርስቲያናት ናቸው። ችግራቸውም ከሌሎቹ ይልቅ እጅግ የተጎዱት ናቸው። ከእርጅናው ይልቅ የተለያዩ አጥኚዎች ወይም ተመራማሪዎች ለጥገና በማለት ብዙ ጉዳት አድርሰውበታል። በመሮ በመቆርቆር በመዶሻ በመደብደብ የተለያየ ነገር በማድረግ ስለተጎዳ እንዲሁም ደግሞ ከፀሐይና ከዝናብ ለመከላከል ተብሎ የተሰራው መጠለያ ስጋት ሆነዋል ነው። ይሄ ዳሱ መነሳት አለበት። ምክንያቱም የንፋስ መጠኑ በጨመረ ቁጥር የዛሬ አስራ አንድ ዓመት የተሰራውበት ንፋስ መጠን እና አሁን ነገሮች እየተቀያየሩ ነው። ስለዚህ ድንገት የሆነ ነገር የመፍረስ አደጋ ያጋጥመው የሚል ስጋቶች ይቀ ለህንፃ ቤተ ክርስቲያኑ መከለያ ተብሎ የተሰራው ግዙፍ ዳስ እግሩ ቤተ ክርስቲያናቱን በሚያገናኙ የውስጥ ለውስጥ መንገዶች አናት ላይ ነው የተተከለው። ዳሱ በከፍተኛ ጥንቃቄ ካልተወገደ በቀር እስካሁን በጥናት ያልተደረሰባቸውን ረቂቅ የስነ ህንፃ ጥበቦች ጨምሮ ቅርሶቹ አደጋ ሊደርስባቸው ይችላል። እንደ ብዙሃኑ ለሰባት ዓመታት ታስቦ የተሰራው ዳስ ዛሬ አስራ አንድ ዓመታትን አልፏል። የጊዜው መርዘም የህንፃዎቹን ህመም ያባብሳል ነው የተባለው። ሲሰራ ለሰባት አመት ጊዜ ያገለግላል ተብሎ ነበር። አሁን ከአስር አመት በላይ ሆነው። ሌላው ላዩ ላይ የተተበተበው ብረቱ በጣም ከባድ ብረት ነው። በክሬን ነው የተፈቀለው እንጂ በሰው ሸክም መንቀሳቀስ አይችልም። እያንዳንዱ ብረቱ የትንም ሾቹም እንኳ ቢሆኑ። ስለዚህ ብረት ከባድ ከመሆኑ ባሻገር ደግሞ ነፋሱ ይህንን ኬንዳውን ከላይ ያለውን መጠለያውን አወዛውዞ ቢያነሳው ብረቶቹ ቢፈታቱ ብረቱ የሚወድቀው ከቤተ ክርስቲያን ጣራ ላይ ነው። ጣራው ደግሞ ለረጅም ጊዜ የቆየ ድንጋይ ብቻ ስለሆነ አይችለውም። ከብረቱ የሃይማኖት አባቶችም ሆነ የምሁራኑ ስጋት የምዕመኑም ሆነ የኢትዮጵያ ጭንቀት ምክንያታዊ ቢሆንም የተጀመሩት ተስፋ ሰጪ እንቅስቃሴዎች በተግባር እስኪለወጡ በትዕግስት መጠበቅ እንደሚያስፈልግ ተገልጿል። በተለይ የላሊበላ ውቅር አብያተ ክርስቲያናት አሰራር ልዩ ባህሪ የተላበሱ ልዩ ገጽታ የተጎናጸፉ በመሆናቸው ጥገናውን ለመጀመር ከፍተኛ ጥንቃቄ መውሰድ ይገባል እንደ ዳይሬክተሩ ከምንም በላይ ልዩ የሚያደርጋቸው ባህሪዎች አሉ። አንዱ ከአንድ ፍልፍል አብያት ድንጋይ መሰራት ከአለት የተፈለፈለ ነው። ሁለተኛው እና ልዩ የሚያደርገው ደግሞ ከላይ ወደ ታች የተሰራ ነው። እንዲህ አይነት ቅርስ ሌላ ቦታ ተሰርቶ ቢሆንና ልምድ ቢኖር ኖሮ በአንድ ጊዜ ነከሌጋ ይመሳሰላል ብለህም ትሰራዋለህ። ለሁሉም የከበደ ነው። ህብረተሰቡ አሁን ፈጥኖ የሆነ ነገር እንዲደረግ የመፈለግ ነገር አለ። ይሄ መቆርቆር በጣም እጅጉን ፈልገ ነው። ግን ደግሞ ለባለሙያዎች ትንሽ ሩም መስጠት አለብን፣ ማዳመጥ አለብን። የመንግስት አጀንዳ ሆኗል። አሁን በጠቅላይ ሚኒስትራችን ሲያዝ የኢትዮጵያ ትልቅ ፕሮጀክት ሆኗል ማለት ነው። ባለሙያዎችም ወጣቶችም ምሁራንም የአካባቢው ማህበረሰብ አጠቃላይ ለቅርስ ተቆርቋሪ የሆነ ህዝብ በትግስት ይሄንን ጉዳይ እንዲጠብቅና ሁልጊዜ ከጎናችን እንዲሆን ይሄ ያስፈልጋል። አባቶች በጸሎታቸው መጠንከር አለባቸው። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍንን ለዘገባው አመሰግናለሁኝ። ክቡራትና ክቡራን አድማጮች ዝግጅታችን ሊጠናቀቁ ጥቂት ደቂቃዎች ይቀራሉ። አጫጭር መረጃዎችን ላካፍላችሁ። አንድ የዩናይትድ ስቴትስ ዶላር 28 ብር ከ16 ሳንቲም ተመንዝሯል የኢትዮጵያ ብሔራዊ ባንክ ትናንት ባወጣውና ዛሬም እየሰራ ባለው የምንዛሪ ዝርዝር መሰረት ኤንቢኢ ዶት ጂኦቪ ዶት ኢቲ ላይ 18 ምንዛሬዎችን የያዘ ዝርዝር ሰፍሯል። አንድ በርሜል ድፍድፍ ዘይት 61 ዶላር ከ41 ሳንቲም ነው፣ በብሬንት ዋጋ በኒውዮርክ ዓለም አቀፍ ገበያ ላይ 52 ዶላር ከ62 ሳንቲም ነው። ነገ ጥር 16 የአዲስ አበባ ሙቀት ከፍተኛው 27 ዝቅተኛው 10 ዲግሪ ሴልሽስ ይሆናል። ከፊል ደመናማ እንደምትሆን ተገልጿል። አዲስ አበባ የኢትዮጵያ ሜቴሮሎጂ ኤጀንሲ ኢትዮሜት ጂኦቪ ዶት ኢቲ ላይ ከ23 የተለያዩ የኢትዮጵያ ግዛቶች የተሰበሰበ መረጃ ሰፍሯል። ተከታተሉት። ዊንስተን ቸርችል ከሞቱ 46 ዓመታቸው ሞላ። ዛሬ በቆርቆሮ የታሸገ ቢራ ለመጀመሪያ ጊዜ ከተሰራባት ዕለት ጀምሮ 76 ዓመት ሆነው ዛሬ ክፉ የሮማ ቄሳር ካሊጉላ እግዚአብሔር ነኝ ወይም ፈጣሪ ነኝ ብሎ ካወጀ በኋላ በጠባቂዎቹ ከተገደለ 1970 ዓ ም ሆነ። ዛሬ ዓለም አቀፍ አቶሚክ ኃይል ኮሚሽን ልክ 65 ዓመት ሆነው። ዛሬ ክቡራትና ክቡራን አድማጮች ዝግጅታችን በዚሁ ተጠናቀቀ። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባትና እኔም ሰለሞን ክፍሌንን አብራችሁን ስለቆያችሁ እናመሰግናለን። እስከ ዝግጅታችን ፍጻሜ ድረስ ከጎሳዬ ተስፋዬ ጋር እንተዋቸዋለን። ሸጋ ልጅ ባሳቤ ይላል። የትግርኛ ዝግጅት ይቀርባል ከእኛ ቀጥሎ። በእኛ በኩል ሰላም፣ በደህና አደሩ። ሸጋ ልጅ ባሳይ ድንገት ልቤ ገብታ ትመላለሳለች ቀን ማታ ቀን ማታ ቀን ማታ ቀን ማታ አሳገባው ልቤን እረፍት ለውፋታ ዛሬ ነዋገሳተይ ካለችበት ቦታ Bakalı, reşit,